በኮንሶ ዞንና በኤሌ ልዩ ወረዳ በግጭት የተፈናቀሉ 20ሺህ ዜጎች ሰብአዊ ድጋፍ እንዲደረግላቸው ተማጽኖ አቅርበዋል። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ድጋፍ ለማድረግ ይቻል ዘንድ የደረሰውን ጉዳት የሚያጣራ ግብረ ኃይል ወደ ቦታው መላኩን ኮሚሽነር ጋንታ ጋሩማ ለአሜሪካ ድምፅ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል። በኮንሶ ዞንና በአለ ልዩ ወረዳ መካከል በመሬት ይገባኛል በተፈጠረ ግጭት ከ20 ሺህ በላይ ዜጎች መፈናቀላቸውና የአስቸኳይ ጊዜ ሰብአዊ ድጋፍ ባለመደረጉ እየተጎዱ መሆናቸውን በስልክ ለቪኦኤ ተናግረዋል። ተቃቀለ እህል፣ በቆሎ፣ የተጋመረ ሁሉ ያለ እቃ ሁሉ ተሰረፈ። ምንም አንድ ነገር የለም። ሁሉ በጫካ ባዶ ነው። ስማቸውና ማንነታቸው እንዳይገለጽ የጠየቁን እነዚህ ዜጎች በችግርና ስቃይ ላይ መውደቃቸውን ገልጠው ድጋፍ እንዲደረግላቸውም ጥሪ አቅርበዋል። ነገር የለም እና አሁን ተፈናቅለው ከቀያቸውና ከቤታቸው እየወጡ የኮንሶ ዞን ነዋሪዎችን ጨምሮ ከሚኖሩበት ከአለ ልዩ ወረዳ ተፈናቅለው ወንዝ ተሻግረው በደቡብ ኦሞ ዞን ወይጦ በሚባል ከተማ የተጠለሉ ነዋሪዎች መኖራቸውም ተገልጧል። በግጭቱ የተፈናቀሉ ዜጎች ሀያ ሺህ እንደሚሆኑና አብዛኛው የኮንሶ ነዋሪዎች ከአለ ልዩ ወረዳ ቀርቃርቴ ቀበሌ መፈናቀላቸውን የተናገሩት የኮንሶ ዞን የሰላምና ጸጥታ መምሪያ ኃላፊ አቶ ሀሰን ወላሎ ናቸው። አቶ ሀሰን አንጻራዊ ነው ያሉት ሰላም እየታየ መሆኑን፣ ነገር ግን ግጭቱ ሙሉ በሙሉ አለመቆሙን ተናግሯል። ሀያ ሺህ አካባቢ የሚጠጉ ናቸው እያሉ ባለፈውም፣ አሁን ባለሙያዎች ተማርተን እያንዳንዱ ቦታ ላይ መረጃውን ትክክለኛ መረጃውን የማጥራት ስራ እየተሰራ ነው ያለው። ገረብ ዙሪያ ወረዳ ቱሮ አካባቢ ተፈናቀኑት እነዛኛዎቹ አሁን ትላንት ላይ አወያይተን ወደ ቀያቸው የመመለስ ስራ የተሰራበት ሁኔታ አለ። ወሽቦና ወይበሌ አካባቢ አካባቢ በሁለቱም ሳይድ ስጋቱም እየቀነሰ የጸጥታ ኃይልም እዛ መካከላቸው እየተንቀሳቀሰ ሰላም እየተፈጠረ ስለሆነ ወደ ቀያቸው እንድመለሱ ተደረገበት እውነታ ነው ያለው። እና በጣም ችግር ነው። እንደውም የሚለብሱት ልብስ ጭምረላቸውም የላቸውም። በጎተራ ያከማቹት እህልም ተቃጥሎባቸዋል። ምርት መሰብሰቢያ ወቅትም ስለሆነ እርሻ ላይ ያከመሩትም እሱም ጭምር ተቃጠለባቸው ስለሆነ ከፍተኛ የግብ ጉዳት ደርሶባቸዋል። የኮንሶ ዞን አስተዳደር እየተፈናቀሉና በጣም የተጎዱትን ባለው አቅም የመደገፍ ስራ መጀመሩንም ጠቅሰዋል። ከእነዚህ ከተፈናቀሉት ዜጎች ውስጥ ቁጥራቸው ትንሽ የማይባሉት ሰዎች ተሰደው ወደ ደቡብ ኦሞ ዞን በነፀማይ ወረዳና ብራሌ ቀበሌ መግባታቸው ተገልጧል። ቦታው ራሱ ለማድረስ ራሱ ስጋት ነው። ቦን ጠጣ ኃይሉ አጅቦ ነው እዛ ቦታ ላይ የሚገደው። አሁንም ከጥርጣሬ ነጻ ነው ምል መስለለን ሳለመጠን ከትናንትና ወዲያ ጀምሮ ትናንት ግጭቱ ጉዳት ያደረሰው በሁለቱ አስተዳደር አመራሮች መካከል በተፈጠረው አለመግባባትና የተፈጠረውን ግጭት ከማርገብ ይልቅ እንድባባስ በማድረጋቸው ሲሆን እርስ በርስ እየተወነጃጀሉ መሆናቸውን ለጣቢያችን በሰጡት መግለጫ አስታውቀዋል። የበና ጸማይ ወረዳ አስተዳዳሪ አቶ ደሙ በዛብህ ተፈናቅለው ወደ ወረዳቸው ስለተሰደዱ የአለልዩ ወረዳ ነዋሪዎች የሚከተለውን ተናግረዋል። አጠቃላይ የቤተሰብ አባወራ ወደ ጠቅላላ ቤተሰብ ወደ ሰባት መቶ ዘጠና ሰባት ነው እ አሌዎች ናቸው እንጂ ኮንሶ አይደለም ወደ እኛ ፈልሶ የገቡት ሁለት ቦታ ላይ ነው ያሉት አንዱ ወደዚህ ከተማ ውስጥ ነው ሌላኛው ወይጦ ወንዙን ተሻግረው ቴሌ አካባቢ እሱ አካባቢ ነው የፈጠሩትን ሰባት መቶ ዘጠና ሰባት ህዝብ ነው የተፈናቀለው ማለት ነው ወደ እኛ የገቡት ማህበረሰቡ ከሚያቀርብላቸው መጠለያ ውጪ በወረዳው የተደረገላቸው ድጋፍ አለመኖሩን ገልጠው ነገር ግን ለሚመለከተው አካል ሪፖርት ማድረጋቸውን ተናግረዋል የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋሩማ ግጭቱን የማረጋጋት ስራ እየተሰራ እንደሆነና ድጋፍ ለማድረግ እንድቻል የደረሰውን ጉዳት የሚያጣራ አንድ ግብረ ኃይል ትላንት ወደ ቦታው መላካቸውን ለቪዮኤ ተናግሯል። ግጭት አለ። ግጭቱ የሰኪሪቲው ስራ እየተሰራ ነው። ነገር ግን ሚያክልፈው ተፈናቅላል። ምን